ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና ከጎኔ አብራኝ ቁጭ ብላለች። ሰላም፣ እንደምናመሻችሁ በምሽቱ ዝግጅት በኢትዮጵያ አፍሪካና ሌሎች አካባቢዎች የተከሰተው የአየር ንብረት መዛባት ያስከተለው ኤልኒኞ ድርቅና የጎርፍ መጥለቅለቅ በኢትዮጵያ እያስከተለ ነው። በጅጅጋ ከተማ በደረሰ ድንገተኛ የጎርፍ አደጋ እንዲሁም በአፋር ክልል በጣለው ከፍተኛ በረዶ ምክንያት እስካሁን የ28 ሰዎች ሕይወት ሲያልፍ 84 ሰዎች ላይ ከባድ ጉዳት መድረሱ ተዘገበ። ከአንድ ቤተሰብ ስምንት ሰው ማለት ነው። እህቱ ስድስት የወለደችውና የሱ ልጅና እህቱ ማለት ነው እና እነዚህ አሁን አጎት መሆንላቸው ስድስት ሰዎች ና አንድ የሱ ልጅ ና እህቱ ናቸው የሞቱ ስምንቱ አንድ ላይ ፋሚሊ ማለት ነው። ነዋሪዎች ጉዳቱ ከዚያም የከፋ ነው ይላሉ። በአፋር ኤሊዳርና ገዋኔ ወረዳዎች ከብቶች በግጦሽና ውሃ እጥረት ሞተዋል። የተረፉት ደግሞ ሰውነታቸው መንምኖና በበሽታ ተጠቅተው ይታያሉ። ሀያ አምስት ፍየሎች ሞተውብኛል። ላሞችና በሬዎች ሙሉ በሙሉ ለማለት ይቻላል አልቀዋል። ኦመር ቤሬ የሰጠው አስተያየት ነው። በአፋር ክልል ለዓለም የምግብና እርሻ ድርጅት ፋኦ የሚሰሩት ፓትሪክ ኮርማዋ ደግሞ አስቸኳይ እርዳታ ያስፈልጋል ይላሉ። ሰዎች ይህንን ቆሻሻ ውሃ ነው የሚጠጡት። ይሄ ደግሞ የኑሮ ሁኔታቸውን ከማወቁም አልፎ የበሽታዎች መንስኤ ነው። ዶክተር ሳራ ተወልደ ብርሃን፣ የደንና የምግብ ሳይንስ ባለሙያ የመጠጥ ውሃ እጥረትን በተመለከተ ሙያዊ ማብራሪያ ትሰጠናለች። ዓመታት ሲጎርፉ የነበሩ ወንዞች በዚህም ሰዓት ውሃ ወይ የላቸውም ወይ በጣም ትንሽ ውሃ ነው ያላቸው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የፓናማ ወረቀቶች በድብቅ ባንክ ውስጥ የሚቀመጡ ገንዘቦችን በሚመለከት ሾልከው የወጡት በርካታ ሰነዶች በአፍሪካ ታላላቅ ስሞችን ይዘው መውጣት ጀምረዋል። በብዛቱና በግዝፈቱ በታሪክ ታይቶ የማይታወቅ የተባለው ሰነድ ሾልኮ መውጣት የአስራ ሁለት የሀገራት መሪዎች የሚገኙባቸው ፖለቲከኞች ሀብታቸውን ለመደበቅና ግብር ላለመክፈል ሲሉ ገንዘባቸውን በውጭ ሀገራት ባንኮች ማስቀመጣቸውን ያመለክታሉ። በሰነዱ ላይ ስማቸው ከተጠቀሰው አፍሪካውያን መካከል የደቡብ አፍሪካው ፕሬዚዳንት ጃኮብ ዙማ የእህት ልጅ፣ የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት ጆሴፍ ካቢላ መንታ እህት ዣይነት ጆዚ ካቢላ፣ በእስር ላይ የሚገኙት የቀድሞ የናይጄሪያ ደልታ ግዛት አስተዳደርና የአንጎላ የነዳጅ ዘይት ሚኒስቴር ይገኙበታል። የቀድሞ የግብጽ ፕሬዚዳንት ሆስኒ ሙባረክ ልጅ አላ ሙባረክ የኬንያ ምክትል የፍትህ ሚኒስቴር፣ የቀድሞ የጊኒ ፕሬዝዳንት ባለቤት፣ የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን ልጅ፣ የቀድሞ የዛምቢያ አምባሳደር፣ የቦትስዋና የይግባኝ ሰሚ ፍርድ ቤት ፕሬዝዳንት በሰነድ ውስጥ የተጠቀሱት ጥቂት የአፍሪካ የአፍሪካ መሪዎች ናቸው። በሌላ በኩል ዓለም አቀፍ የወንጀል ችሎት በኬንያው ምክትል ፕሬዚዳንት ዊሊያም ሩቶ ላይ ተመስርቶ የነበረውን በሰብዕና ላይ ወንጀል መፈጸም ክስ ሰርዟል። ዛሬ በዋለው ችሎት መሰረት ዳኞቹ በሩቶና ና አብረዋቸው በተከሰሱት ጆሹዋ አራፕ ሳንግ ላይ ተመስርቶ የነበረው ክስ እንዲሰረዝ ሁለት በአንድ በሆነ ድምጽ ወስነዋል። ሩቶ እንደ አውሮፓውያን አቆጣጠር በ2007 ና በ2008 ዓ ም ኬንያ ላይ በተካሄደው የድህረ ምርጫ ግጭት ለተፈጸሙት ግድይት ግድያዎች ህዝብን በግዴታ ማፈናቀል ና ወከባዎች ተጠያቂ ናቸው በሚል ነበር የተከሰሱት። የሀገሪቱ ሬዲዮ ስርጭት ኃላፊ ሳንግም በወንጀሉ ሚና ተጫውተዋል በሚል ነበር ክስ የተመሰረተባቸው። በግጭቱ ወቅት አንድ ሺ አንድ መቶ የሚሆኑ ዜጎች እንዳለቁ ይገመታል። በመጨረሻም ኢትዮጵያ በርበራ ወደብ በኩል የሚተላልፈውን የንግድ ይዘት ለማጠናከር ስትል ከሶማሌላንድ ውል ጋር ጋር ውል ተፈራርማለች። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁ ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘር እና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንደሪስ ቱገር እሁድ ለት ማምሻውንና ሌሊት በጅጅጋ ከተማ በደረሰ ድንገተኛ የጎርፍ አደጋ እንዲሁም በአፋር ክልል በጣለው ከፍተኛ በረዶ ምክንያት እስካሁን የ28 ሰዎች ህይወት ሲያልፍ 84 ሰዎች ላይ ከባድ ጉዳት መድረሱን አሾቴድ ፕሬስ የመንግስቱን ብዙሀን መገናኛ ጠቅሶ ዘግቧል። በሌላ በኩል የአሜሪካ ድምፅ ያነጋገራቸው ነዋሪዎች የሟቾች ቁጥር ከ40 በላይ ይሆናል ይላሉ። ጽዮን ግርማ ነዋሪዎቹን አነጋግራ ተከታዩን ዘግባለች። አሶሽየትድ ፕሬስ የመንግስቱን ብዙሀን መገናኛ ጠቅሶ ባቀረበው ዘገባ እሁድ እለት ጅግጅጋ ከተማ ከምሽቱ አምስት ሰዓት አካባቢ በደረሰ ድንገተኛ ጎርፍ ከተማውን መሀል ለመሀል አቋርጦ የሚያልፈው ቆዱን ወዳ የተባለው ወንዝ በመሙላቱ በደረሰ ድንገተኛ የጎርፍ አደጋ የሀያ ሶስት ሰው ህይወት ጠፍቷል። እንዲሁም በርካታ ቤቶች በጎርፍ አደጋው ተጎድተዋል። ሰማኒያ አራት ሰዎችም በከባድ ሁኔታ ቆስለዋል። የጅግጅጋ ከተማ ነዋሪዎች በበኩላቸው ለአሜሪካ ድምጽ እንደተናገሩት እሁድ ከምሽቱ ሁለት ሰዓት አካባቢ አነስተኛ ዝናብ እንደነበረ እና ወዲያው እንዳባራ ገልጸው ወደ አምስት ሰዓት አካባቢ ግን ያልታሰበ ጎርፍ ቀበሌ ዜሮ አራት ዜሮ አምስት እና ዜሮ ስድስት በሚባሉት አካባቢዎች ማጥለቅለቁን ይናገራሉ። ስማቸውን እንዳንጠቅስ አደራ ያሉን አንድ አስተያየት ሰጪ እሁድ ምሽት የተከሰተውን ሁኔታ ሲያስታውሱ ዝናቡ ወዲያው ቆመ። ያው ጎርፉ ነው፣ በቃ በጣም በጣም እያግሮ መረበ፣ በቃ አላደረ። ድምፁ ልክ እንደ አውሮፕላን አይነት ድምጽ ነበረ፣ ታውቂያለሽ? ሰው መውሰድ ምናም ሲጀምር ጩኸት ከተማ ውስጥ ምናም ሲበዛ እና ጭለማ ነው። የመንገድ መብራት ምናምንም አልነበረም። እርሳቸው የሚኖሩበት አካባቢ የተከሰተው ጎርፍ አነስተኛ እንደነበር ገልጸው ጎርፍ አጥሩን ጥሶ እንዳይገባ ከመከላከል ውጭ ምንም ማድረግ እንዳልቻሉ ተናግረዋል። የደረሰውን ጉዳት በተመለከተ በኢትዮጵያ ቴሌቪዥን ከሚነገረው ውጪ የተረጋገጠ መረጃ እንደሌላቸው ገልጸው ፖሊስና የቀበሌ ሰራተኞች ዛሬም አካባቢውን እየዞሩ ሲመዘግቡ ማየታቸውን ይናገራሉ። ገና ነው ዛሬም እየዞረ የክልሉ ፖሊስና ቀበሌዎች የተጎዱ ቤቶች ምናምን እያዩ ምናምን እየመዘገቡ ነበር። ሳቀን በየቤት እየገባ ጎርፉ ያደረሰውን ጉዳት እየመዘገቡ ነበር። አቶ ሳላዲን በክሬ የተባሉ የከተማው ነዋሪ በበኩላቸው በጅግጅጋ ከተማ አብዛኛው ሰው ማታ ጫት የመቃም ልምድ እንዳለው ተናግረው ከቤተሰባቸው አባላት መካከል የተወሰኑት ቁጭ ብለው ጫት ሲቅሙ እንደነበር ገልጸው፣ ወተት ለማምጣት አንድ ሰው ከመሀል ሲወጣ ጎርፉን እንደተመለከተ ይናገራሉ። ስመጣ ማለት ብዙ እዚህ እኛ ጋር ያሉ ሰዎች ይቅማሉ። ደጅ ወጥተ እና እስከ ማታ ስምንት ሰዓት ዘጠኝ ሰዓት ቅሞ ይተኛሉ። ስለዚህ ለሆነ ሲጋራ ወይ ለሆነ ወተት ለማውጣት ያሰበ ሰው ወዲያው ሲያየው ነው ይሄ ጎርፍ ከየት ነው መጣ ያለው። እዛ ጫው ሰው ውጭ በሳት በቃ ቤት ውጡ ውጡ ምናምን ጎርፍ እዚ አንድ እዚ እኛ ጋ ትልቅ የሚባል እንደ ባህር ያለ ያለ ግድብ ይባላል እሱ ያመለጠ መስሎን ነበር። እሱ ግድብ ነው የመሰለን። ከዛ በኋላ ነው ጠዋቱ የሰማ ነው። ይሄ ጎርፍ ግድብ ሳይሆን በሌላ ጭናሳን እዛ ዘንቦ ነው። ይሄ ይሄ ጎርፍ ከየት እንደመጣ ዝናብ የዘነበው ጅጅጋ አደለም ግን ጎርሱ በጭናሰን የምትባል ሀገር አለች፣ እዛ ነው የዘነበው። ይሄ ጎርፍ ሰማታ ነው ወደ አምስት ሰዓት አካባቢ ሰው እየተኛ እያለ ነው ሳያስብ ይሄ ጎርፍ የገባ ጎርፉ የመጣው ጭናክሰን በተባለች ከተማ ከጣለው ዝናብ እንደሆነ በማግስቱ መስማታቸውን የተናገሩት እኚህ ነዋሪ ትናንትናና ዛሬ በተደረገ የአስክሬን ፍለጋ ወደ ሀያ ሶስት ሰው ህይወት አልፏል መባሉ መስማታቸውን ይናገራሉ እርሳቸው የሚያውቁት አንድ ሰው እርሱን ጨምሮ እህቱ ከስድስት ልጆቿ ጋር በአጠቃላይ ከአንድ ቤተሰብ ስምንት ሰው ህይወት ማለፉን ገልጸዋል በማጣ ጀምሮ እስከ ከዚህ አካባቢ ከአንድ ቤተሰብ ስምንት ሰው ማለት ነው። እህቱ ስድስት የወለደችውና የእሱ ልጅና እህቱ ማለት ነው እና እነዚህ አሁን አጎት መሆንላቸው ስድስት ሰዎችና አንድ የእሱ ልጅ እና እህቱ ናቸው የሞቱ ስምንቱ አንድ ላይ ፋሚሊ ማለት ነው። ዛሬ ቀን ከተማ ወጥተው እንዳስተዋሉት ደግሞ ቤተ ክርስቲያን አካባቢ በቤተሰብ የጠፋበት ሰው መመልከታቸውንና በአጠቃላይ ከጠፉት ሰዎች ጋር ወደ አርባ የሚጠጋ ሰው ህይወት አልፏል የሚል ግምት እንዳላቸው ይናገራሉ። አሁን እዚህ ቤተ ክርስቲያን አካባቢ አንድ ሁለት ልጅ ና እናትዬው ታጣች ይባላል። ሌላ እዛም አንድ አራት ሰው ና እናትዬው ይባላል። ሰው አሁን ብዙ ሰው አንድ ላይ ሲደመር አርባ ሰው ይባላል። በአሶሺኤትድ ፕሬስ ዘገባ መሰረት እሁድ እለት በአፋር ክልልም መጋሌና ዳሎል ወረዳዎች በረዶ ና ሀይለኛ ንፋስ በተቀላቀለ ዝናብ ምክንያት አምስት ሰዎች ህይወታቸው ማለፉ ተዘግቧል። ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399 ኤፍኢሲ 56ኛ ሲምቦል ሬት 275 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሚትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሐሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት ስጡን። መስታወት እንዲያው አሁን አት ቪኦኤ አማሪክ ላይ አስተያየቶቻቸውን የሰጧሉ። ሌሎቻችሁም አስተያየቶቻችሁን ተናጋሩን ስም ነው። መቤት የነገርኩሽን አደራሽን ይላል። ገብተናል ይመቻችሁ። ሌላ ደግሞ ጉንፋን ይዞኛል፣ ይህንን ማሳውቁልኝ ያለችን አድማጭ አለች። ይማርሽ ይማርህ ብለናል። እስማኤል አባ ጆቤር ደግሞ በርቱ፣ በጣም ቆንጆ ነው ብሏል። አትቪዋ መሐሪክ ላይ ተከታተሉ። በኢትዮጵያ በከባቢ አየር ንብረት ለውጥ የተነሳ ኤል ኒኞ የተባለው የአየር ሁኔታ ያስከተለው ተጽዕኖ ድርቅና፣ በሌሎች አካባቢዎች ደግሞ የጎርፍ መጥለቅለቅ ነው። ኤልኒኞ ከደቡብ አፍሪካ እስከ ደቡብ አሜሪካ ድረስ ነው ጉዳት ያስከተለው። በአፋር ክልል ያለውን ሁኔታ ሄኖክ ሰማዝጌር በቀጣዩ ዘገባ ይመለከተዋል። በኢትዮጵያ ከሀምሳ ዓመታት ወዲህ በመጠኑ ታይቶ የማይታወቅ ድርቅ በአፋር ክልል በእንስሳትና በሰዎች ሕይወት ላይ ያሳደረው ጫና ከባድ ነው። በድርቁ በተጠቁ ሌሎች አካባቢዎችም ወደ ሰማኒያ ከመቶ የሚሆኑ የቤት እንስሳት መሞታቸውን ዓለም አቀፍ የእርዳታ ሰራተኞች አስታውቀዋል። በአፋር ኤሊዳርና ገዋኔ ወረዳዎች ከብቶች በግጦሽና ውሃ እጥረት ሞተዋል። የተረፉት ደግሞ ሰውነታቸው መንምኖ በበሽታ ተጠቅተው ይታያሉ። እንስሳትና ሰዎች ከአንድ የደፈረሰ ኩሬ ውሃ ይጠጣሉ። ንጹህ የመጠጥ ውሃ እጥረት ከድርቁ ጋር በተያያዘ ከተከሰተው የምግብ እጥረት ጋር ተያይዞ የሰዎችን ጤንነት እየተፈታተነ ይገኛል። በአፋር ክልል የዓለም የምግብና እርሻ ድርጅት ፋኦ የሚሰሩት ፓትሪክ ኮርማዋ ሁኔታውን ያስረዳሉ። ሰዎች ይህንን ቆሻሻ ውሃ ነው የሚጠጡት። ይሄ ደግሞ የኑሮ ሁኔታቸውን ከማወቁም አልፎ የበሽታዎች መንስኤ ነው። ምክንያቱም እንስሶቹም ከዚህ ነው ውሃ የሚጠጡት፣ እዚያውም ላይ ነው የሚጸዳዱት። የዓለም አቀፍ ህብረተሰብ ፋኦንና ሌሎች ድርጅቶችን እንዲተባበርን ነው የምንጠይቀው። የሚጠጣ ውሃ አቅርቦት ለእርሻ ለእንስሳትም ሆነ ለሰዎች ማሟላት ነው አላማው። አሁን ያለው ሁኔታ ለአደጋ የሚጥል ነው፣ የከባቢ አየር ለውጥ ጋር በተያያዘ በተለያዩ የደቡብ አፍሪካና ደቡብ አሜሪካ ሀገር ድርቅ ያስከተለው ኤልኒኞ በኢትዮጵያ የፈጠረው የምግብ እጥረትና ድርቅ ከሁሉም የከፋ መሆኑን የገለጸው የዓለም የምግብና የእርሻ ድርጅት ፋኦ በተባበሩት መንግስታት ድርጅት አስቸኳይ እርዳታ ለኢትዮጵያ ሕዝብ እንደሚያስፈልግ አስታውቋል። በተለይ በአርብቶ አደር አካባቢዎች እንደ አፋርና ሱማሌ ክልል እንዲሁም አንዳንድ የአማራና ኦሮሚያ ቆላማ አካባቢዎች በግጦሽና ውሃ እጥረት የተነሳ እንስሳዎች በመሞታቸው የወተትና የሥጋ ምርት ቀንሷል። በዚህም የተነሳ የአካባቢው ማህበረሰብ ለከፋ የምግብ እጥረት ተጋልጧል። ሀያ አምስት ፍየሎች ሞተውብኛል። ላሞችና በሬዎች ሙሉ በሙሉ ለማለት ይቻላል አልቀዋል። የእንስሳት መኖ እርዳታ አግኝተን ጥቂት ከብቶች ተርፈውልናል። ሆኖም በቂ አይደለም። አሁንም ተጨማሪ የእንስሳት መኖ ያስፈልገናል። የቀሩት እንስሳት ከቀን እስኪደርሱ ቀለብ ያሻቸዋል። ኦማር ቤሪን ነው የሰማነው። ለመጠጥና ለእንስሳት የሚውለው ውሃ በአቅራቢያው ካለ ወንዝ በሞተር ተስቦ ወደ ኩሬው ይገለበጣል። በወንዙ ዳርቻ ላሉ ሰዎች ቅርበት ቢኖረውም በሌሎች አካባቢዎች ከዝናብ የሚገኙ ውሃ የሚቋርባቸው ኩሬዎችና ኢላዎች ደርቀዋል። በዚህም የተነሳ አርብቶ አደሮች ውሃ ለማግኘት ለሰዓታት ይጓዛሉ። በቋፍ ላይ ያሉ የታመሙና የደከሙ እንስሳት ረጅም ርቀት ለመጓዝ ስለማይችሉ በመንገድ ላይ ወድቀው ይቀራሉ። የተባበሩት መንግስታት ድርጅት ባወጣው መረጃ መሰረት በአህጉሪቱ ደቡባዊ ክልል በመላው አፍሪቃም እንደዚሁ ወደ 20 ሚሊየን የሚሆኑ ሰዎች የምግብ እጥረት አጥቅቷቸዋል። ወደ 14 ሚሊየን የሚሆኑ ሰዎች ደግሞ በምስራቅ በሚገኘው አካባቢ በድርቁ እንደተጠቁ ገልጿል። ኤልኒኞ በአፍሪካ ያስከተለው ድርቅና ጎርፍ ሲሆን ያልተመጣጠነና ወቅቱን ያልጠበቀ የዝናብ ስርጭት በአንዳንድ ቦታዎች ሰብል ሲያደርቅና እንስሳትን ሲገድል፣ በሌሎች አካባቢዎች ደግሞ የጎርፍ መጥለቅለቅ ሲያስከትል ታይቷል። heow jigjiga heow goday heow qabridahar heow dhagax buur heow diridhabe heow hiia vwaxaad dhegaysanaysaan gain v አሁን ደግሞ ወደ ከተማ አካባቢዎች እናምራ። ከአዲስ አበባ ወጣ ብላ በምትገኘው የኦሮሚያዋ ቡራዮ ከተማ ንጹህ የመጠጥ ውሃ አቅርቦት እጥረት በአካባቢው ማህበረሰብ ላይ ያሳደረውን ተጽዕኖ ዘጋቢያችን መለስካቸው አምሃ ወደ ስፍራው ተጉዞ ያስቃኝናል። ቡራዩ ከተማ ከአዲስ አበባ በስተምዕራብ በኦሮሚያ ልዩ ዞን የምትገኝ ከተማ ነች። ከቀድሞው የአዲስ አበባ እምብርት ፒያሳ አካባቢ ከአቡነ ጴጥሮስ ሐውልት ጀምሮ ወደ ቡራዩ የሚወስደው መንገድ ሰፍቶና አምሮ ተሰርቶ እስከ ቡራዩ ምስራቃዊ ጫፍ ይደርስና ይቆማል። ወደ ወለጋ የሚወስደው ቡራዩን ለሁለት ሰንድቋት የሚያልፈው መንገድ አልተለወጠም፣ እንደነበረ ነው። በመንገዱ ግራና ቀኝ ውሃ የሚቀዱ ሰዎችም ሆኑ ውሃ መቅጃ ቦኖ ወይንም የውሃ ማደያ ጣቢያ አልታየ አለኝ። ቢቸግረኝ ከቡራዩ ማርያም ቤተ ክርስቲያን ወደ ኋላ ተመለስኩና እንደገና በግራም በቀኝም መቃኘት ጀመርኩ። አሁንም ምልክት አላገኘሁም። ወደ መንደር ውስጥ ብገባ አላጣም ብዬ ወደ ቀኝ ቁልቁል የሚያስገባ ሰፊ የጥርብ ድንጋይ መንገድ ይዤ ወረድኩ። ጥቂት እንደተራመድኩ ሁለት ወጣቶች የውሃ ቦኖ የት እንደሚገኝ እንዲያሳዩኝ ጠየኳቸው። የቦኖ ውሃ እኮ የለም፣ ቡራዩ ቡራዩ በአሁኑ ጊዜ ከባድ የውሃ ችግር አለ። ለማንኛውም ብዙ ሰው የሚቀዳበትን ስፍራ እናሳይ ብለው የማርያም ጠበል ተብሎ ወደሚታወቀው ስፍራ አመለከቱኝ። በስፍራው ስደርስ ወደ 50 ሜትር የሚሆን ቁልቁለት ተወርዶ ወደ ቧንቧው እንደሚደረስ ገመትኩ። ወራጅ ወንዝ አለ። ወንዙ ከግራና ከቀኝ የተበከለ ፍሳሽ እንደሚቀበልም ይታያል። ኋላ ከወንዙ ያገኘሁት ጠረን ይህንኑ አረጋገጠልኝ። በወንዙ ግራና ቀኝ እዚያም እዚህም ልብስ የሚያጥቡ ሴቶች ይታያሉ። በቧንቧ የሚወርደው ንጹሕ ነው የተባለው ውሃ የሚወጣው የማርያም ጠበል ተብሎ ከሚታወቀው እና ከታጠረው ግቢ ውስጥ ነው። በመጀመሪያ ያናገርኳት ልክ የበቀለ እንደምትባል ነግራኛለች። ከመቼ አንስቶ ነው ከዚህ መቅዳት የጀመርሽው? አልኳት። ብዙ ጊዜ ከዚህ ነው የምንቀዳው። ውሃ ከአካባቢያችን ከጠፋ ግን ቆይቷል። ከአንድ አራት ወር በላይ ነው። አልፎ አልፎ የሚመጣበት ጊዜ አለ፣ አለዚያ እዚህ ውሃ የለም። ይሄ ሁሉ ሲሆን ታዲያ እናንተ ለከተማ አመልክታችኋል ችግሩን? እነሱ ቤካ ያውቃሉ። እነርሱም አውቀው ነው እንዲህ የሚያደርጉን፣ ያውቃሉ እንድንቸገር ነው። ስለዚህ በጣም ተቸግረናል። የምንጠጣው የለንም። ይውሃ ይጠጣ ይጠጣ እናውቅም፣ ግን ምርጫ ስለሌለን እንጠቀምበታለን። መድኃኒት እየጨመርንበት እንጠጣዋለን። ልብሳችንንም እዚሁ ነው የምናጥበው። ቀድሞም ቢሆን የውሃ እጥረት ነበረብን፣ አልፎ አልፎ ስለሚመጣ አሁን ግን ባሰ። ሌላዋ ከዚህ ውሃ ተጠቃሚ የሆነችው ጫልቱ ታፈሰ ትባላለች። ሁሉንም አንቱ ያላልኳቸው ወጣቶች በመሆናቸው እንደሆነ አድማጮች እንዲረዱልኝ አስታውሳለሁ። ጫልቱ፣ ስለ ውሃው ንጽህና የምናውቀው ብዙ ነገር የለም ትላለች ደፌ ደፌ እንሆኑ ረክሴ ጀናን ብሻኒ ለገ ከና ወራበና ቤን ቁልቁል የውሃ ጥረት ችግር ስላለብን ነው ይህንን የምንቀዳው። ንጹህ መሆን ያለመሆኑን አናውቅም። ከቤተ ክርስቲያን ቅጥር ግቢ ነው የሚወጣው። በነፃ ነው ቤተ ክርስቲያኑ የሚሰጠን። እኔ አሁን ግማሽ ሰዓት ተጉዤ ነው የምመጣው። ከሩቅ ነው የምመጣው። ያውም በቅርብ ጊዜ እዚህ ውሃ እንዳለ ሰው ነግሮኝ ነው የመጣሁት። ካለፉት ሁለት ወራት ወዲህ እዚህ እየመጣሁ እቀዳለሁ። ታርቱ እስማኤል እባላለሁ ያለችኝ፣ በአማርኛ ነበር ያናገረችኝ። እዚህ ውሃ የምትቀጅው ቤት ስለሌለ ነው? ቤት የለ። ከመቼ ጀምሮ ነው የሌለው? ቆይቷል ማለት ቆይቷል። ምን ጊዜ ይሆናል በግምት? በግምት ያው እስከ ሁለት ወር ድረስ። እስከ ሁለት ወር ድረስ አልመጣም እና፣ ሁልጊዜ መታሽ እዚህ ነው የምትቀጅው? ምን ያህል ይርቃል ከቤትሽ? ከቤቴ አይ ትንሽ ነው የምርቅ ያለው ሰዎች ቦምባ አይከፈቱም አይከፍቱ አዎ እዛ ያለው አዎ አይከፍቱ ስለዛ ነው እዚህ መጣን ተጣጣ ስለዛ ነው እዚህ ከዚህ ምን እና ሁለት ወር ሙሉ ሳይመጣ ሲቀር ከዛ ጊዜ ጀምሮ ዝለት መጡት አዎ ከየት ነው የመጣው ይኸው ይሄ ከቤተ ክርስቲያን ውስጥ ነው ጄኔ እንጂ እንጂ ምን እንደሆነ አይታወቅም አዎ አይታወቅም ምን አይታወቅም አይታወቅም አትከፍሉም እኛ አንከፍልም በነፃ ነው በነፃ ነው ተቀርዱ ከዚህ አዎ የሚከፈልበት ቦታ አለ እንደዚህ ቡራይ ውስጥ እንጃ አላየሁም። እኔ ተምራት አይዱ በበኩሉ ወደ ቡራዩ ከመጣ አጭር ጊዜ ቢሆንም በውሃ ምክንያት ያየውን ችግር እንዲነግሮኛል። የቧንቧ ውሃ ከጠፋ ቆይቷል። ውሃ የለም፣ አንዴ ይመጣል። አንዳንዴ ደግሞ መብራትም ውሃም አብረው ይጠፋል። እዚህ ቡራዩ ውስጥ ያለው የውሃ ችግር ከፍተኛ ነው። ከሩቅ ቦታ እየተጓዙ ነው እዚህ ውሃ የሚቀዱት። ፋጡማ ኑሩ ልብስ ሲያጥቡ ነበር ያገኘኋቸው። ከችግር ሁሉ የሚከፋው የውሃ ችግር ነው ይላሉ። ውሃ ቸግሮኝ ነው እዚህ ድረስ የመጣሁት። ቶሎ መጣ ቢባል በ15 ቀን አንድ ቀን ነው ውሃ የምናገኘው። ይህ ካጋጠመን ሁለት ወር ይሆናል። ለሰው ልጅ ከሁሉም በላይ ውሃ አስፈላጊ ነው። ከነቀምቴ ወደ ቡራዩ ከመጣሁ አራት አመቴ ነው የምትለው ወይዘሮ አዲሴ መራራ ደግሞ ቀደም ሲል በከተማው አስተዳደር አማካይነት ውሃ ይታደልበት የነበረውን ማጠራቀሚያ እያመለከተችኝ አሁን እንደማይሰራ ነግራኛለች። እዚህ ስትኖሩ እንግዲህ ለመጀመሪያ ጊዜ አድለም ይሆነዋለም። ብዙ ቆይቷል ችግሩ እዚህ ቆይቷል። ስንት ጊዜ ይሆናል? እኔ አራት አመት ነው እዚህ ከቀዳው በፊት ይናም አላውቅም። የለም ነበር በፊት ዱሮ እዚህ ነበር ይገኛል። የውሃ ችግር በአዲስ አበባም ሆነ በሌሎች ከተሞች እንዳለ በየትኛውም ወገን ክርክር የሚያስነሳ አይደለም። ለዛሬ የቡራዩን ውሃ ችግር በጥቂቱም ቢሆን ቃኝተናል። በሌላ ዝግጅት ደግሞ ሌላ ይዘን ለመቅረብ እንሞክራለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው እናመሰግናለን። አሁን ደግሞ የባለሙያ አስተያየት እናሰማችሁ። ዶክተር ሳራ ተወልደ ብርሃን በመቀሌ ዩኒቨርሲቲ የደንና የምግብ ሳይንስ ባለሙያ ናት። በዓለማችን እየተከሰተ ስላለው የአየር ንብረት መዛባት ኢትዮጵያን በምን አይነት መልኩ ሊጎዳት እንደሚችል ከዚህ ቀደም ያው አስተያየቷን ሰጥታናለች። ለዛሬ ደግሞ ኢትዮጵያ የውሃ እጥረትን እንዴት ለመቋቋም እንደምትችል አጠር ያለ አስተያየቷን ሰጥታናለች። ሰማኒያ አምስት በመቶ የሚሆነው የኢትዮጵያ አርሶ አደር እና አርብቶ አደር የዝናብ ውሃን ጠብቆ ነው የሚተዳደረው። በየአመቱ በሚዘንበው የዝናብ መጠን ማነስ ከአምራች ገበሬዎቹ ህይወት በተጨማሪ በምግብ አቅርቦት ላይ ከፍተኛ እጥረት ይገጥማል። በተደጋጋሚ በኢትዮጵያ የሚከሰተውን የውሃ እጥረት በተያያዥነትም ረሃብና ድርቅን እንዴት ለመቋቋም እንደሚቻል የተለያዩ የውሃ አጠቃቀም ዘዴዎች ሲተገበሩ ቆይተዋል። የውሃ እጥረት ችግርን በኢትዮጵያ ለመቅረፍ ምን መደረግ አለበት? በመቀሌ ዩኒቨርስቲ ረዳት ፕሮፌሰር የሆነች የደንና የምግብ ሳይንስ ባለሙያ ሳራ ተወልደ ብርሃን በውሃና በአየር ንብረት መዛባት ዙሪያ ሙያዊ አስተያየቷን ሰጥታናለች። የምናገኘውን ውሃ በበቂ ሁኔታ እየተንከባከብን ዘንበውንም ዝናብ አቁረን በመያዝ ወንዞች፣ ምንጮች እንዲጎለብቱ በማድረግ ችግሩን ለማሸነፍ የምንችልባቸው መንገዶች እንዳሉ የተለያዩ ጥናቶችም ኢትዮጵያ ውስጥ ራሱ የተሰሩ እንደዛ አይነት ስራዎች ያመላክታሉ። ግን ዝናብ ከሌለ የለም ውሃ ማለት ነው እና ለምሳሌ፣ ዓመታት ሲጎርፉ የነበሩ ወንዞች በዚህም ሰዓት ውሃ ወይ የላቸውም ወይ በጣም ትንሽ ውሃ ነው ያላቸው። ወንዞቹ ደግሞ እንግዲህ የሚመጡት ከ ምንጭም ተፋሰሳቸው ከሚመጣላቸው ውሃ ነው። ተፋሰሱን ሙሉ ይዞ ውሃ የለም ማለት ነው። ዝናብ ካልዘነበ ውሃ የለም። በእርግጥ እኛ ሁል ጊዜ የሚዘንብ ዝናብ ላይ ብቻ ተመርኩዘን መቆየትና መኖር አለብን ወይ ወይስ ለውጥ ማምጣት አለብን የሚለውን አንስተን ብናወራ ዝናብ እየጠበቅን የምናካሄደውን እርሻ መቀየር እንዳለብን አምናለው። የዘንድሮ ክረምት ነው መጥፎ የነበረው እና አምና የነበረው ጥሩ ክረምት ላይ የነበረውን ውሃ በሙሉ ሰብስበን የፈለግነውን ያህል ማቆየት ብንችልና ለመጥፎ ጊዜ መጠቀሚያ ማድረግ ብንችል ጥሩ ነው። ያንን መስራት የምንችልበትን መንገዶች ደግሞ ያው የውሃ ምህንድስና ሙያ ላይ ያሉ፣ የተፈጥሮ እንክብካቤ ሙያ ላይ ያሉ፣ እንደኔም የደን ልማት እንክብካቤ፣ የተፈጥሮ እንክብካቤ ላይ ያሉ ሰዎች ብዙ ስራ መስራት ይጠበቅብናል። በዓለም አቀፉ አየር ንብረት ጥበቃ ላይ ኢትዮጵያ በምን መልኩ አስተዋጽኦ ማድረግ ትችላለች? አንደኛ የኢትዮጵያ ሕዝብ ለራሱ ሲል ውሃ ከማቆርን ባለፈ ደንን በማልማት አካባቢውን በመንከባከብ የአየር ለውጥ የአየር ንብረት ለውጡን ጋብ እንዲል ወይም ደግሞ ለመግታት የበኩሉን አስተዋጽኦ ማድረግ አለበት። ድርቁም የሚመጣው በዛ ምክንያት ነው። የአየር ውስጥ ያሉት ዩቪ ሬዝ የሚጨምሩት በዛ ምክንያት ነው። ሌሎችም ችግሮች አሉ ተያይዞ የሚመጡ ና ያን ሁሉ ለመቋቋም እኛም የበኩላችንን እናደርጋለን። የተቀረው ዓለም የበኩሉን ያደርጋል። ከዛ እንግዲህ ተስፋ እናረጋለን ወደ ተሻለ ዓለም እንመጣለን። እያንዳንዱ የኢትዮጵያ ግለሰብ አሁን እየተከሰተ ያለውን የውሃ እጥረት እንዲሁም የአየር ንብረት ለውጥን ለመቀነስ ምን ቢያደርግ የተሻለ ነው? እያንዳንዱ ሰው ከቤቱ የሚችለውን ቢያደርግ፣ ከሰልም መጠቀም ሲኖርብን ነዳጅ ቆጣቢ የሚባሉ እንደ ምርጥ ምድጃ አሉ። የተለያዩ ነዳጅ የሚቆጥቡ አይነት ምድጃዎች አሉ። ያንን በማድረግ ከዛ ሁሉም ደግሞ በየ አቅሙ። አንድ ዛፍ ቢያለማ የአካባቢውን አየር መቀየር ይችላል፣ እጽዋት መኖሩ ከዛም ያለፈ ግን ለዓለም አቀፍም አስተዋጽኦ እያደረግን ነው። ለልጆቻችን የምናስረክባትን ሀገር አሳምረን አስተካክለን እየተውን ነው። ይህንን ማድረግ ብንችል ጥሩ ነው። እንደገና ደግሞ ለምንጠቀምባቸው ነገሮች ሁሉ እያሰብንና እየተጠነቀቅን ብንጠቀም፣ ኬሚካሎችንም ብሎ ያለ አግባብ መጠቀም ብንተው ለምሳሌ አረም ማረም ስንችል ጉልበት እኛ ሀገር ርካሽ ስለሆነ ማለት ነው። አረም መከላከያ ከመርጨት መድኃኒት በብዛት ከመጠቀም ብንጠነቀቅ የአካባቢውን ጤንነት ጠብቀን ለመጓዝ ማለት ነው። እንዲህ እንዲህ አይነት አማራጮች ብንከተል ጥሩ ነው። አካባቢያችንን እንዴት አድርገን እናስተካከል እያልን በያለንበት ሙያ እያሰብን ብንሰራ ጥሩ ነው ብዬ አስባለሁ። የሳክስፎን የሙዚቃ ተጫዋች የነበሩት ሙዚቀኛ ጌታቸው መኩሪያ በሰማንያ ሁለት ዓመታቸው ትናንት ከዚህ ዓለም በሞት ተለይተዋል። አቶ ጌታቸው መኩሪያ የኢትዮጵያን ዜማዎች በሳክስፎን አሳምረው በመጫወት ይታወቃሉ። በተለይም የራሳቸው በሆነው የሙዚቃ አገላለጽ ችሎታቸው በዘመኑ ከነበሩት የሙዚቃ መሳሪያ ተጫዋቾች የተለዩ አድርጓቸዋል። በማዘጋጃ ቤት ቲያትር፣ በብሔራዊ ቲያትር፣ በፖሊስ ሰራዊት የሙዚቃ ባንድ ውስጥ ለአመታት ሙዚቃን ተጫውተዋል፣ ሙዚቃን አስተምረዋል። ሙዚቀኛ ጌታቸው መኩሪያ በሳክስፎን የተለየ የሳክስፎን ቃናቸው የሀገር ዜማ የሆነውን የሽለላና የፉከራ የዜማ አጨዋወታቸው ከሀገር ባለፈ በውጭ የሙዚቃ አድናቂያን ዘንድ ተለይተው እንዲደመጡ አድርጓቸዋል። እንግዲህ ስራቸውን ትተውልን ነው ያለፉት። እናመሰግናለን። የዛሬው የጋቢና ጉዟችን ይህን ይመስል ነበር። ዝግጅታችን ተጠናቋል። በፌስቡክ ላይ አት ቪኦኤ አማሃሪክ እንደዚሁም በትዊተር አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው እኔ መስታወት አድረጋውና ሄኖክ ሰማ ግዜርነን፣ ዝግጅታችንን በቴክኒክ ያቀናበረው ሞቢል እያበረ ነው። መልካም ምሽት፣ ጉዟችሁ የሰመረ ይሁን እያልን እንሰናበታለን።